ጋቢና ቪኦኤ ሰላም፣ ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነ ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። በዚህ በያዝኑ ወር ፈተናዎችን አልፈው ለውጥ እያመጡ ያሉ ሴቶችን ስናቀርብላችሁ ቆይተናል። ዛሬም ሁለት ድንቅ ሴቶችን በጋቢና አሳፍረናል። ቀዳሚዋ ከጎዳና ተዳዳሪነት ተነስታ ለብዙዎች ስራ የፈጠረች የንግድ ስራ ባለቤት ናት። ኢትዮጵያም አብረን እያለን የመደባደብ አብዝ የማድረግ የመጨቆን ጠባይ ነበረው። እንዳልሆነ ወደኋላ አስቀምጭ ነትነች ወደ ጣሪያ ነገር ሊሄድ የቻልኩት ምክንያቱም ተለውጭ አለው ከእንግዲህ በኋላ አልጎዳሽም ስለመወድሽ ነው ልጅነት ምጭምር ነው ሲለኝ እውነት ነው ብዬ ተነስቼ ሄድኩኝ። የወይዘሮ መንበረ አክሊሉን ፈተናዎችና የስኬት ታሪክ ይዘናል። ሌላኛዋ እንግዳችን የት ነበርሽ ንጉሤ ትሆናለች። የት ነበርሽ በዚህ ወር የሄለን ኬለር መንፈስ የተሰኘው ዓለም አቀፍ ሽልማት አሸናፊ ሆናለች። ዛሬ በኢትዮጵያ የአካል ጉዳተኞች መብት ዙሪያ እንወያያለን። በተለይ በአሁኑ ወቅት በኢትዮጵያ ዘጠና ስድስት ፐርሰንት የሚሆኑት አካል ጉዳተኛ ህጻናት የትምህርት እድል የላቸውም። በሌላኛው ዘገባ በኒውዮርክ ታራሚ እስረኞችና የሙዚቃ ስራቸውን የሚያስቃኝም ይዘናል። ሰውን አሰባሰበው አብረው ይጫወታሉ። የሙዚቃው ቅንብር ላይ ተደራድረው ይወስናሉ። ችግራቸውን ተነጋግረው ይፈታሉ። ይህን ሁሉ የሚያደርጉት ለሙዚቃ ካላቸው ፍቅር ጋር ነው። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስተሻገሩ ተሻገሩ። ዜና እናስቀድም። ደቡባዊ ሶማሊያ ውስጥ ዩናይትድ ስቴትስ ኃይሎች በዚህ ሳምንት ባካሄዱት የአየር ጥቃት ሁለት የአልሸባብ ተዋጊዎች ተገድለው ሌሎች ሶስት ማቁሰሉን የዩናይትድ ስቴትስ የአፍሪካ እዝ አስታወቀ። አፍሪኮም ዛሬ ባወጣው መግለጫ የአየር ጥቃቱ የተካሄደው ሙባራክ በምትባል ከዋና ከተማዋ ሞቃዲሾ አቅራቢያ የምትገኝ ትንሽ የገጠር ከተማ መሆኑን ገልጿል። አብዛኛው የአየር ጥቃት የሚያካሄደው በዚያ አካባቢ መሆኑም ታውቋል። በሰኞ ጥቃቱ ኢላማ የተደረጉት ግለሰቦችን ማንነት አፍሪኮም አልገለጸም። ነገር ግን ከሶማሊያ ፌዴራል መንግስት ጋር በመቀናጀት የተወሰደ እርምጃ መሆኑን ጨምሮ አመልክቷል። በዚህ የአውሮፓውያን 2018 ዓ.ም ዩናይትድ ስቴትስ ሶማሊያ ውስጥ ጥቃት ስታካሄድ ይሄ ስድስተኛ መሆኑ ነው። በጥቃቶቹ በጠቅላላው 17 የአልሸባብ ተዋጊዎች ተገድለዋል። በቅርብ ጊዜያት ዩናይትድ ስቴትስ በአየር ጥቃቶቿ መሳሪያና መኪና ላይ የሚጠመዱ ቦምብና አፈንጂዎችን ወደ ዋና ዋናዎቹ ከተሞች በማስገባት የሚሳተፉ ዝቅተኛ ደረጃ ላይ ያሉ የአልሸባብ አባላትን ኢላማ አድርጋለች። የቦኮ ሐራም ታጣቂዎች ባለፈው ወር ዳቺፕ በምትባለው ሰሜን ምስራቃዊ ከተማ ከጠለፏቸው 110 ልጃገረዶች ውስጥ ዘጠና አንዱን መልቀቃቸውን የናይጄሪያ የማስታወቂያ ሚኒስትር ገለጹ። ልጃገረዶቹም በተለያዩ ስፍራዎች ወስደው አስቀምጠዋቸው መገኘታቸውን የማስታወቂያ ሚኒስትሩ ላይ መሐመድ ዛሬ ለጋዜጠኞች ገልጸዋል። አክለውም ባለስልጣኑ ልጃገረዶቹን ለማስለቀቅ የተቻለው በአንዳንድ የሀገራችን ወዳጆች እገዛ በተደረገ ይፋዊ ያልሆነ ጥረት ነው ማለታቸውን ጠቅሶ ዘግቧል። በስተ መጨረሻም የዩናይትድ ስቴትስ ቴክሳስ ክፍለ ሀገር ኦስትን ከተማ ላለፉት ሶስት ሳምንታት ባሸበሯት ተከታታይ ህይወት ያጠፉ የቦምብ ጥቃቶች የተጠረጠረው ሰው ፖሊሶች ሊይዙት ሲሉ መኪናው ውስጥ ቦምብ አፈንድቶ ራሱን ገደለ። የኦስተን ከተማ ፖሊስ አዛዥ ብራያን ማንሌ በሰጡት መግለጫ ተጠርጣሪው ማርክ አንቶኒ ኮንዲት የተባለው ነጭ የ24 ዓመት ዕድሜ ያለው ሥራ አጥ መሆኑን ገልጸዋል። ባለፉት ሁለት ቀናት ፖሊስ ሲከታተለው ቆይቶ ራውንድ ሮክ በሚባለው የኦስትን ከተማ ዳርቻ ቀበሌ በሚገኝ ሆቴል መኪናውን አይተዋት ልዩ ፖሊስ ኃይሎች እስከሚደርሱ ሲጠባበቁ ተጠርጣሪው ፈትለክ ብሎ ነድቶ አውራ ጎዳናው ላይ ጉድባ ውስጥ ገብቷል። ልዩ የፖሊስ ኃይሎች ደርሰው ሲቀርቡ መኪናው ውስጥ የነበረውን ቦምብ ያፈነዳው አንደኛው ፖሊስ የፍንዳታው አሽቀንጥሮ ጥሎት ጉዳት ደርሶበታል። ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። ቀዳሚው ዘገባችን ከጎዳና ተዳዳሪነት እስከ ኢንቨስተርነት ይላል። በወጣትነቷ ወደ ጣሊያን ፍቅርን ፍለጋ የተጓዘችው መንበረ አክሊሉ በስደት ዘመኗ የገጠሟት ፈተናዎች፣ በተለይ ጨቋኝና የሚጎዳት ፍቅረኛም አንዱ ነበረ። እሱን ሽሽት ለመውለድ ስድስት ቀናት ሲቀራት የጎዳና ተዳዳሪ ሆነች። ዛሬ በሪችመንድ ካሊፎርኒያ ትኖራለች። ለበርካቶች የሥራ እድል ፈጥራለች። በዚህ የዓለም አቀፍ የሴቶች ታሪክ ወር ታዲያ ወይዘሮ መንበረ አክሊሉን እንግዳ አድርገን ይዘናል። ከአበባየሁ ገበያው ጋር ያደረጉት ቃለ ምልልስ ክፍል አንድ ዛሬ ይቀርባል። ጎጃም የተወለድኩ ደብረ ማርቆስ የተወለድኩ እስከ ስድስተኛ ክፍል ድረስ በንጉስ ጠቅላይ ማለት ትምህርት ቤት ተማርኩኝ። ከዛ በኋላ ኤሌመንታሪ እንደጨረስኩኝ ወደ አዲስ አበባ መጣሁኝ ማለት ነው። ሞ አስተዳደግዎትን ትንሽ እስኪ አብራሩልኝ። እናቴ እንደ ማንኛውም ኢትዮጵያዊ፣ ራሷን ጥራ ተጋግራ ትኖር የነበረች ሰው ናት። ሲንግል ማዘር ነበረች። እኔ አባቴን አላውቅም። አባቴ በህይወቴ ውስጥ ምንም የተጫወተው ሚና አልነበረም እና እናቴ እኔን በችግር ራሷን አስቸግራ ተሳድገኝ ነበረ እና በህይወቷ ውስጥ ሰክሰስፉል ሆነች። የራሷን ሬስቶራንት ከብታ የራሷን ሆቴል ከብታ፣ ሆቴልና ሬስቶራንት እያስተዳደረች ነበርም አድገው በዛ አጋጣሚ አንድ የሆቴላችን ደንበኛ የነበረ በሂሳብ ጭቅጭቅ መክፈል አለብህ አልከፍልም በማለት ተጨቃጭቀው እሷል ከሳ ወደ ፍርድ ቤት እንደምትወስደው ስትነግረው በብስጭት እንዴት እንዲህ ታደርጊያለሽ? የምደፈር ሰው አይደለሁም በማለት የፖሊስ ወታደርም ሻበል ነበረ። እናቴኝ ለምንድነው ለፓርቲካ ስንዘጋጅ መጥቶ ያልበት ሬስቶራንትና ሆቴል ውስጥ ገብቶ እናቴን ሶስት ጊዜ ሽጉጥ ተኩሰው ገደላት፣ ማለት ነው። ከዛ ኦርተን ሆንኩኝ ማለት ነው። እናቴ ሞታለች፣ አባቴን አላውቅም። በዛ አጋጣሚ የመጀመሪያውን ደረጃ እርምጃ እህቴ ወስዳ ከሆቴል አውጥታ ቤታ ወሰደችኝ። ለአንድ ዓመት ያክል ቆየሁኝ። በኋላ ላይ ወንድሜ ነው ለትምህርት ወደ አዲስ አበባ መጣ። ያለባት ሀይ ስኩል ጊዜ መማር አለባት በማለት ወደ አዲስ አበባ መጣኝ። በቃ የዛን ጊዜ ወዲያውን እንደመጣሁን የጎጃሙን ታሪኬን ዘግቼው መጣሁን። ሀይ ስኩል ትምህርቶትን አዲስ አበባ ነው የጨረሱት ማለት ነው። ከዛስ ከፍተኛ ትምህርት የመሄድ እድል አጋጠሞት ነው ሀይስኩል እንደጨረስኩኝ እኔ ተዋናይ መሆን እፈልጋለሁ በማለት ወደ አርትስት ምስት ቤት ገባሁኝ አክሲም ስኮል ከዛ በኋላ ፍላጎቴ ወደ ሲያስድስት ተቀጥሬ ተዋናይ ሆንኩኝ ማለት ነው ንጉስ ምንድን ነው አዲስ አበባ ምኒልክ ምኒልክ ሀይስኩል ነው ጨረስኩት ስለዚህ በቲያትር ቤት ተቀጥረው ቲያትር መስራት ጀመሩ ማለት ነው? አዎ አዎ። የቲያትር ቤት ነበር የሚሰሩት። እስኪ ከሰሯቸው ቲያትሮችን የሚያስታውሱን ካለ። እንግዲህ ስጀምር የጀመርኩት በራስ ቲያትር ነው ነገሩ ከዛ በፊትም ሀገር ፍቅር በመላኩ አሻግሬ በኩል አንዳንድ ነገሮችን ማብረር ስራ ነበረ። ቤተሰቦች በነገራችን ላይ ወደ ቲያትር ቤት በመራሁበት ሰዓት በፍጹም ደስተኛ አልነበሩም ወንድሜም እህቴም ምክንያቱም ኢትዮጵያ ውስጥ በዛም ሰዓት አርቲስት መሆን ተፈላጊ አልነበረም እና ሌላ ትምህርት ተምሬ ነው ጠበቃ ተማሪ ዶክተር ምናምን እንዲሆን ነበር የሚፈልጉት እኔ ደግሞ ፍላጎቴ ተዋናይነት ነበርና ሀገር ፍቅር ትንሽ ያው ሀገር ፍቅር ለመመድ ያስል ከዛ በኋላ ወደ ራስ ቲያትር ገባሁኝ። የራስ ቲያትር ተቀጥሬ ከነ ጥላሁን ጉግሳ ጋር፣ ከነ አይናለም ተስፋዬ፣ ከነ አለምፀሐይ በቀለ፣ ከነ አና ተረፈ ጋራ አብረን ብዙ ተጫወትን። ከዛም አልፋርሶ ወደ ብሔራዊ ሀቶም እየሄድን ከነ አለምፀሐይ ወዳጆ ጋር ተጫወትን። ጨዋታን ጨዋታ ያነሳዋል እና ከሚያስታውሷቸው ቲያትሮች አስታውሱም እስኪ እንዴ በም ይገባ ሊሰታለሁ ሞት ፍለጋ ሄደች የሚል የቴሌቪዥን ድራማ ከታዋቂው ካንጋፋው ወጋየሁ ንጋቱ ጋር እና ከደበበ እሸቱ ጋር ተጫወትኩኝ። የቴሌቪዥን ድራማ ነበር ተከታታይ። እንደውም የመጨረሻውን ፓርቱም ታላዩ ነው ወደ ጣሊያን ሀገር የሄድኩት። ስቴጅ ላይ ደግሞ የተጫወትኳቸው ውስጥ ሁለት ክፍል ግብዣ የሚል ቴዎድሮስ የገብርያ ሆኜ የነበረ የተጫወጥኩት እና የገብዬ ሚስት በታሪኳ እንደሚሉት የጎጃም ሴት ነች፣ እና በጎጃም አክሰንት በደንበኛ ቆንጆ አድርጌ ተጫውቼ። እንዴት ነበረ ማስታወስ እንችላለን? አይስ እንኳን እንግዲህ ረጅም ጊዜ ስለሆነ ረጅም ነው። ከዛም በላይ ደግሞ ሁለት ክፍል ግብዣ የሚል በጣም እጅግ በጣም ልታወቅ የቻልኩበት ሁለት ክፍል ግብዣ የሚለው ላይ አንዲት አረቂ የምትሸጥ ሴተኛ ዳሪ ሴት ሆኜ ነበረ የተጫወትኩትና ሴትዮዋ አረቄ ትሸጣለች ጠዋት ጠዋት። ከሰዓት በኋላ ግን የምትሸጠውን አረቄ ራሷ በመጠጣቷ ሰሳ ሰፈሩን በሙሉ የምታተራምስ ተሳዳቢ ሴት ሆኜ ነበር ምሰራው እና በዛ እጅግ በጣም የመጨረሻ የታወቁበት ቲያትሬ እሱ ነበረ። እሱና ና የቴዎድሮስ የገብርዬ ሚስት ሆኜ የጉጃሚዋን ጉጃሚዋን ሴት ተጫወት በጨዋታችን መካከል ጣሊያን ወደ ጣሊያን ከሚሄዴ በፊት ሲሉ ሰምቻለሁ። እና ወደ ጣሊያን ይሄዱበት አጋጣሚ ለከፍተኛ ትምህርት ነው ወይንስ ምንድን ነበረ ጉዳዩ? አሄ ከፍተኛ ትምህርት የሚለው እንደ ጋገምሽው። እሺ ከፍተኛ ትምህርት ሳይሆን ምን ልበልሽ፣ ከፍተኛ ምኞት ልበልሽ ከፍተኛ ፍቅር ልበልሽ እሱ ነው ወደ ጣሊያን ሀገር ሊወስደኝ የቻለው። ቲያትሮች በነበርኩበት ሰዓት በልጅነት ማለት ነው፣ ከአብሮኝ ከሚሰራ ዳይሬክተር ነው ደራሲ ነው አክተር ነው። ከእሱ ጋራ በፍቅር ተሳሰርን ማለት ነው። ከእሱ ጋራ መውጣት ጀመርን። ከዛ እሱ በከፍተኛ ደረጃ ትምህርት ስኮላርሽፕ አግኝተው ወደ ጣሊያን ሀገር ወደ ሮም ሄደ ሄድ እኔ በሁለት አመት ውስጥ መምጣት አለብሽ፣ እዚህ ሀገር መጭ ብዙ ድር ይኖርሻል። አንቺ በጣም ጎበዝ ተዋናይ ነሽ እና ወደዚ ኖረ አለብሽ አለኝ። ነው ሴ ጊዜ ተከትዬ ሄድኩኝ ማለት ነው ኩት ተከትዬ ሄድኩት። ከፍተኛ ፍቅር ነበር ተከትዬ ሄድኩት። ትክክለኛ ቦታ አልወሰደኝም። ጠባይ ነበረው ባህሪ ነበረው። ኢትዮጵያም አብረን እያለን የመደባደብ አብዝ የማድረግ የመጨቆን ጸባይ ነበረው። እንዳልሆነ ወደ ኋላ አስቀምጬ ነው ተነስች ወደ ጣሪያ ነገር ሊሄድ የቻልኩት ምክንያቱም ተለውጭ አለው ከእንግዲህ በኋላ አልጎዳሽም ስለምወድሽ ነው ልጅነት ምጭምር ነው ሲለኝ፣ እውነት ነው ብዬ ተነስቼ ሄድኩኝ። በዛን ሰዓት ደግሞ በአስተዳደጊ ውስጥ ሴቶች መጨቆ እንዳይለባቸው አውቂ ያደግኩት ነገር የለም የማውቀው ምንም ነገር የለም። በቃ ቢወደኝ ነው የሚመታኝ እና ድብድብና ጥፊ የፍቅር ምልክት ነው በማለት ተነስቼ ሄድኩኝ። መጨረሻ ላይ እርጉዝ ሆኜ ሊገለኝ በቃ በሚዘጋጅበት ሰዓት ነው ራሴ ማረም አለብኝ ብዬ ተነስቼ ከቤት ወጥቼ ጠፋሁ ማለት ነው። እርጉዝ ሆኜ ልክ ስድስት ቀን ሲቀረኝ ለመውለድ ወጥቼ ሄድኩኝ። ዘመድ ቤተሰብ ነበረ ቃለ ነገር በምኖርበት ሮም ውስጥ በምኖርበት ሰዓት ማንም አንድም ጓደኛ አልነበረኝም። አንድም ማቀው ሰው የለኝም። እኔ ቤተሰብ ቤተሰብ የለኝም። ቤተሰብ እህትና ወንድሜ ናቸው፣ እነሱም ኢትዮጵያ ናቸው። ሌላ ማንም ማቀው ሰው የለኝም። ፕላስ ደግሞ ከሰው ጋራ እንድገናኝም ማለት ምንም ተአምር ና ወጥቼ ወደት እንደሚሄድ አላውቅም። ነገር ግን ያለኝ አማራጭ ቤት ውንጡ ለመውጣት ስለነበረ ጥዬ ወጣሁኝ። በቃ መንገድ ላይ ቁጭ አልኩኝ። ውይይቷ አላበቃም። ነገ በክፍል ሁለት የስኬት ጉዞን ይዘን እንመለሳለን። ሌላ ብርቱ ኢትዮጵያዊትን በዛሬ ጋቢና አሳፍረን አብረናት እንቆያለን። ማርች ኤት የዓለም አቀፍ የሴቶች ቀን ሲከበር ስፒሪት ኦፍ ሄለን ኬለር የሄለን ኬለር መንፈስ የተሰኘው ዓለም አቀፍ ሽልማት የተጎናጸፈችው ኢትዮጵያዊቱ የሴቶችና የአካል ጉዳተኞች መብት ተከራካሪ የት ነበርሽ ንጉሴ ጋር የተደረገው ቃለ ምልልስ ነው ቀጥሎ የሚቀርበው። በኢትዮጵያ የአካል ጉዳተኞች መብትና ጥቅም ከበሬታ ምን ያህል ተራምደዋል? ከቆንጅታዬ ጋር ያደረገችው ውይይት ዝርዝሩን ይዟል። የተወሰኑ አሀዞች ለማስቀመጥ ያክል ለምሳሌ በአሁኑ ወቅት በኢትዮጵያ ዘጠና ስድስት ፐርሰንት የሚሆኑት አካል ጉዳተኛ ህጻናት የትምህርት እድል የላቸውም። ይሄ ማለት አራት ፐርሰንቱ ብቻ ናቸው ወደ ትምህርት ቤት መግባት የቻሉት። እንግዲህ ከትምህርት አንጻር ብቻ ስንመለከተው ነው። ከሌሎች አገልግሎቶች አንጻር በጣም ብዙ አካል ጉዳተኞች አሁንም የመብት ተጠቃሚዎች አይደሉም። ሌላው ቀርቶ በቅርብ ጊዜ የምንሰራቸው እንኳን በርካታ የመሰረተ ልማት እድገቶች እነዚህን አካል ጉዳተኞች ከግምት ያስገቡ አይደሉም። እኔ እንግዲህ እማም ነው አሁን ባለንበት ጊዜ ትልቅ ነገር ነው ብዬ የማስበው እውቀት ነው። እውቀት ደግሞ ሰው ላይ ስትሰር የሚመጣ ነገር ነው። እንግዲህ በጣም ብዙ ህንጻዎች፣ በጣም ብዙ እድገቶች ሄደናል ግን እውቀት ላይ ብዙ ሰርተናል ብዬ አላምንም። በእያንዳንዱ ጉዳይ ላይ የአካል ጉዳተኞች መብት ጨምሮ የሴቶች መብት፣ የህፃናት መብት ላይ የጋራ ችግር የምትሰሚው የግንዛቤ ጥረትና የአፈጻጸም ችግር ነው። የግንዛቤውን ችግር ለመቅረፍ ምን መደረግ ይኖርበታል? ታያለች እንግዲህ የግንዛቤ ጥረትን ለመቅረፍ ህንጻ አትሰሪም። የአፈጻጸም ችግርን ለመስረት አዲስ ህግ አታወጪም እና እነዚህ ነገሮች አካል ጉዳተኞች ያሏቸውን በወረቀት ላይ የተጻፉ መብቶች ወደፊት እንዳይገፉ ከልክለዋቸዋል። ለምሳሌ እንደው ብናነሳ ኢትዮጵያ ህንጻ አዋጅ አለ። ሁሉም ህንጻዎች አካል ጉዳተኞችን እንዲያካትቱ ይጠይቃል። ግን እንደው ሩቅ ሳንሄድ አዲስ አበባ መዲናችንን እንኳ ብንመለከት ሌላ የግለሰቦቹን የሀብታሞቹን ፎቅ ሳንነካ በቅርብ ጊዜ የተሰሩት የቀበሌ ህንጻዎች በደረጃ የተሞሉ እና አካል ጉዳተኞችን ፍጹም ከግምት የማያስገቡ ናቸው። እና መንግሥት ራሱ ያወጣውን ህግ ራሱ የማያከብርበትን ሁኔታ በጣም በበርካታ ጊዜ ታያለሽ ስለዚህ እውነት ለመናገር እንቅስቃሴው አለ። ህብረተሰቡ የመለወጥ አዝማሚያ እያሳያል። ለምሳሌ አሁን ላይ ቴሌቪዥን ላይ የምልክት ቋንቋ እናያለን። መረጃ ለመስማት ሰናቸው ከማድረስ ጋር አንጻር አንዳንድ ጤና ጣቢያዎች ላይ እስከ አንደኛ ፎቅ ቢያንስ የመወጣጫ ራምፕ ተሰርቶ እናያለን። እነዚህ ለውጦችን በማድነቅ ወደፊት መሄድ እንችላለን እንጂ የሄድንበት ርቀት ብዙ አይደለም። ምንድን ነው እንደውም አንዳንድ ሰዎች ምን ይሉናል? በተለይ አፍሪካ ሀገር እንደዚህ ስንለዋወጥ ህጎቻችን ምናምን ስንነግራቸው በቃ እናንተ እኮ መንግስት ተሰማኝ ነው ያላችሁት። ለምን አንመጣም? ሁላችንም አካል ጉዳት ነች ወደ ኢትዮጵያ ይሉናል። ግን አሁንም እንዳልኩች ትልቁ በእውቀት ላይ የሰራ ነው፣ ስራና ያፈሰስ ነው መዋለ ነዋይ በጣም ትንሽ ስለሆነ የመጣውን ለውጥ ያኮስሰዋል። ስለዚህ አሁንም አካል ጉዳተኞች በድህነት ውስጥ ናቸው። ያንቺ ስራ በዚህ ደረጃ ዛሬ እንደተሰጠሽ ሽልማት በመሳሰለ ደረጃ በሀገር ውስጥም በዓለም አቀፍ ጭምር ትልቅ እውቅና ማግኘትሽ አስተዋጽኦ ማድረጉ አይቀርመችም። የኔ ገኖ መውጣትና የኔ ሽልማቶችን መቀበል አሁንም የአካል ጉዳተኞች ሁኔታ አልጋ በአልጋ እንደሆነ ሰዎች እንዳያስቡ ትፈልጋለሁ። ግን ያ ማለት ትንሽ ነገር ትልቅ ነገርን ይፈጥራልና እኔ በጣም እኔ አፌን ሞልቼ የምናገረው ህብረተሰብ ውስጥ የፈጠርነው አንድምታ አካል ጉዳተኛ ልጅ ስለ ኖራቸው የማይማረሩ እናቶች እኛን በቴሌቪዥን ሲያዩ ነገ ልጄ እዚህ ጋር ትደርስልኛለች ብለው ተስፋ የሚያደርጉ ከአለመቻል መቻልን የሚያስቡ ወላጆች፣ ቤተሰቦች ፈጥረናል እና ዛሬ ላይ ጥሩም የሚባል የህግ ማቀፎች አሉ። ግን እነሱ በራሳቸው በቂ አይደሉም ብዬ ነው የማስበው እና አሁንም የአካል ጉዳተኞች ህይወት ከድህነት በየእለቱ መብታቸውን ሲጠይቁ ገና ሌሎችን መስደረስንና በሚል አሁንም ጉዳያቸውን በችሮታ መልኩ የሚያስተናግዱ ባለስልጣናት ባሉበት ሁኔታ ውስጥ አልሄድንም ማለት አይቻልም፣ ግን ተገቢውን ርቀት አልተጓዝንም ብዬ ገና ብዙ ስራ ይቀራል። በጣም ብዙ ይቀራል። በመጨረሻም የት ነበርሽ፣ ለሴቶች መብት ስትከራከር የኖርሽ የሁለት ሴቶች ልጆች እናት ነሽ፣ ደግሞ በግልሽም የአንቺም ልጆች ሌሎችም ሴቶች ልጆች የሚያድጉባት የነገይቱ ኢትዮጵያ ምን አይነት እንድትሆን ትመኛለች? በዚህ እናጠቃል። በጣም ነው የማመሰግነው። እንግዲህ ይሄ ጥያቄ በጣም ወሳኝ ጥያቄ ነው። ምክንያቱም በአሁን ሰዓት በኢትዮጵያ ውስጥ የሴቶች መብትን ጉዳይ ስትመለከት ብዙዎች የማይናገሩለት ግን ተከድኖ የተቀመጠ መጽሐፍ ነው የሚመስለኝ። እስካሁን ባሳለፍናቸው ዓመታት በተለይ ባለፉት አምስትና ስድስት ዓመታት የምንሰማቸው በሴቶች ልጆች ላይ የሚደርሱ ጥቃቶች እየተለመዱ የመጡና በየጊዜው የሚፈጸሙበት አግባብም እጅግ የከፋ የሆነ እየመጣ ያለ ነገር ነው እና የሚያመው ግን እሱ ብቻ ሳይሆን ይሄንን ጉዳይ ጮክ ብሎ መናገር ኢትዮጵያ ውስጥ አለመቻሉ ለምሳሌ በፊት ጎልቶ እንዲታይ ትኩረት እንዲሰጥ በብዙ መልኩ እንቅስቃሴዎች ይደረጉ ነበርና በእኔ እምነት ዛሬ ላይ የሴቶች መብት አጀንዳ በኢትዮጵያ ውስጥ ወደ ኋላ ያፈገፈገበት ጊዜ ነው ብዬ ነው ማምነውና ይሄ ደግሞ በጣም ያሳስበኛል። እኛ ወጣት ከነበርንበት ጊዜ አንጻር ስናየው በተለይ በአንድ ወቅት ላይ የሴቶች መብት ጎምርቶ የወጣበትና ና ሰዎች ሁሉ የሴቶችን ጉዳይ ለመስማት ጆሯቸው ክፍት የነበረበት ጊዜ ነበርና። ዛሬ ላይ ይሄን አናይም። ስለዚህ እኔ እንደ ሴት ራሴም ቅድም እንዳስቀመጥሽው ሁለት መልካም ሴት ልጆች እናት እንደ መሆን መጠን የሴቶች መብት እንደ ወቅቱ የሚቀያየር እንዳይሆን በጣም እመኛለሁኝ ራሱን ችሎ ከፖለቲካው ማዕበል ወጥቶ የሰማይ መብት አጀንዳ ሆኖ የሚታይበት ዘመን እንዲመጣ እፈልጋለሁኝ። የሴት ልጆቻችን ጥቃት የጓዳ ሹክሹክታ አጀንዳ ሆኖ እንዳይቀር እህቴ ናት እናቴ ናት ብሎ የሚቆረቆርላት ወንድም ጠበቃ የሚኖርባት ሀገር እንዲሆን እመኛለሁ እና ይህን ሁሉ ለማድረግ ደግሞ ሰላም ትልቅ መሰረት ነው ብዬ አስባለሁ። በእነዚህ ሂደቶች ውስጥ እያለፍንባቸው ባለነው ሂደቶች ውስጥ ሴቶች በጣም ተጎጆዎች ናቸው። ልጆቻቸውን፣ ባሎቻቸውን እንዲሁም ደግሞ ራሳቸውንም ጭምር ለአደጋ በሚያጋልጥ ሁኔታ ና ትልቁ ነገር የማህበረሰብ የኔ ነው ባይነት የያገባኛል ባይነት መንፈስ የሚንጸባረቅበት ና ልጆቻችን እህቶቻችን ከጥቃት ተጠብቀው ከስጋት ተጠብቀው በሰላም የሚመላለሱባት ሀገር እንድትሆን እመኛለሁ። በጣም አመሰግናለሁ። የት ነበርሽ ንጉሴ? እኔም በጣም አመሰግናለሁ። እግዚአብሔር ያክብርልን። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ወደ መጨረሻው ዘገባ ስናልፍ የኒውዮርክ ሲንግ ሲንግ ወህኒ ቤት ያሉ እስረኞች በሙዚቃ አማካኝነት አዲስ የህይወት ጅማሮ ትምህርት እየቀሰሙ ይገኛሉ። ታዋቂው የሙዚቃ አዳራሽ ካርኒጊ ሆል አባላትም ሙዚቃ ያስተምሯቸዋል። የቪኦኤው ጄፍ ሎንደን ከስፍራው ተገኝቶ ያጠናቀረውን ዘገባ ቆንጅታ ይይዛለች። ከኒውዮርክ ከተማ በስተሰሜን በመኪና አንድ ሰዓት ገደማ በሚወስድ ስፍራ ሲንግ ሲንግ የሚባል ማረሚያ ቤት አለ። 1600 ታራሚዎች አሉ። ታራሚዎቹ ጊዜያቸውን እስከሚያጠናቅቁ የማረሚያ ቤቱ ኃላፊዎች ደግሞ ፍርዳቸውን አጠናቀው ሲወጡ እንዴት ነው የሚኖሩት የሚለው ላይ እያሰቡ እቅድም እያወጡላቸው ናቸው። የማረሚያ ቤቱ የመርሃ ግብር አገልግሎት ምክትል ተቆጣጣሪ ሌስሊ ማሊን ይባላሉ። እነዚህ ታራሚዎች ሲለቀቁ የእናንተ እና የኔ ጎረቤቶች ሆነው ነው የሚኖሩት አሉ ሌስሊ ማሊን። ሲወጡ የሚያስፈልጋቸው ምንድን ነው የሚለውን እንገመግማለን። ከወዲሁ ማረሚያ ቤት ውስጥ የቴክኒክ ሙያ ስልጠና ይሰጣል። ከ ሁለት ዓመት ዲፕሎማ እና እስከ ድህረ ምረቃ ዲግሪ ትምህርት ኮርሶች እንሰጣለን ብለዋል። ከዝነኛው የካርኒጊ ሆል የሙዚቃ አዳራሽ ጋር በመተባበር የሙዚቃ መርሃ ግብርም ያካሂዳል ማረሚያ ቤቱ። በወር ሁለት ጊዜ ሙዚቀኞች ከኒውዮርክ ከተማ እየሄዱ ለተመዘገቡ ለሰላሳ ታራሚዎች መደበኛ የሙዚቃ ትምህርት ይሰጣሉ። ቀድሞ የዚህ ሲንግ ሲንግ ማረሚያ ቤት እስረኞች አንዱ የነበረው ሮብ እዚያ የነበረውን የሙዚቃ ክፍል እኔ ነኝ የምጠቀምበት፣ እኔ ነኝ የሚይዘው በሚል ድብድብ ይነሳ እንደነበረ ያስታውሳል። ይሄ መርሃ ግብር እስከሚከፈት ድረስ በቡድን በቡድን ተከፋፍሎ ይደባደብ ነበር። ታዲያ ይሄ ሁሉ ሰው በዚህ አስገራሚ የሆነ አስተሳሳሪ ነገር በሙዚቃ አብሮ ይጫወታል። እኔና ጥልት የሚያደርገኝ ሰው አብረን ሆነን አንድ ላይ በኅብረት ማዜም እንጀምራለን። በሙዚቃው እንነጋገራለን ማለት ነው። እየተጠላላን በሙዚቃው ልንተጋገዝ በኅብረት ልንሰራው አንችልማ። ሲንግ ሲንግ ሰባት ዓመት ታስሮ የመጨረሻውን ዓመት ተኩል ሳይጨርስ በአመክሮ የተፈታ ነው። ከመታሰሩ በፊት ሁለት ጊዜ ብቻ ነው የፈለገ ሰው ወጥቶ የሙዚቃ መሳሪያ በሚሞክርበት መድረክ ላይ ወጥቶ የሚያውቀው። ጆ ደግሞ የሮብን ያህል እንኳን የሙዚቃ ልምድ አልነበረውም። ኤ ፍላት ምን እንደሆነ አላውቅም ነበር። ሰምቼው አውቃለሁ ግን ለማስረዳት አልችልም ነበር። የሚያወጡትን ድምጾች አልለይም፣ ምን ማለት እንደሆነም አላውቅም ነበር። እንደዚያ የነበረው ጆ አራት ዓመት ከተማረ በኋላ አሁን የኦፔራ ሙዚቃ እየደረሰ ነው። ከኦፔራ ሙዚቃ ኮከቧ ከጆይስ ዳዲናቶ ጋር ከሰራው በኋላ የክላሲካል ሙዚቃ ፍቅር አደረብኝ ይላል ጆ። በውስጤ የነበረኝን ነገር ግን ያላወቅኩትን እንዳይ አይኔን የከፈተችልኝ በትክክል እሷ ነች። የማረሚያ ቤቱን የሙዚቃ መርሃ ግብር የሚመራው የካርኔጊ ሆል ባልደረባው ማኑዌል ባጋሮ ነው። በሌሎችም መጠለያዎችና የማህበረሰብ ማዕከሎች ውስጥ ተመሳሳይ አገልግሎት ይሰጣል። ማኑዌል ሰውን አሰባሰበው፣ አብረው ይጫወታሉ። የሙዚቃው ቅንብር ላይ ተደራድረው ይወስናሉ። ችግራቸውን ተነጋግረው ይፈታሉ። ይህን ሁሉ የሚያደርጉት ለሙዚቃ ካላቸው ፍቅር ጋር ነው። ይሄ ደግሞ ታራሚዎቹ ተለቀው የውጭውን ዓለም ሲቀላቀሉም ይጠቅማቸዋል። ዳኒ ከሲንግ ሲንግ ሰባት ዓመት ታስሮ ከሶስት ዓመት ተኩል በፊት ነው የተፈታው። እስር ቤቱ እያለ በዚያ የሙዚቃ ማገናኛ መርሃ ግብር አማካኝነት ቫዮሊን መጫወትና ሙዚቃ መድረስ ተምረዋል። ከእስር ቤቱ ስለቀቅ ያንን ሙዚቃ ለመጫወትና ለመድረስ የሚያስፈልገውን ቁርጠኝነት በሌላውም ህይወቴ ተጠቀምኩበት። አንዲቱ ሙዚቃ የምታስተምራቸው ባለሙያ ሳራ ኤሊዛቤት ቻርልስ ትባላለች። እዚህ የስልጠና መርሃ ግብር ውስጥ የተሳተፉ ሰዎች ገደብ የለሽ ጥቅም ያተርፉበታል ብዬ ነው የማስበው። ባለሙያ ሆነዋል ስራውን እየሰሩት ናቸው። ብዙዎቹ በባለሙያ ሙዚቀኛ ደረጃ ነው የሚጫወቱት። ያ ትልቅ ነገር ነው ብላለች ሳራ። ከሲንግ ሲንግ ማረሚያ ቤት ለሚለቀቁት ደግሞ ካርኒጊ ሆል በወር አንዴ ተሰባስበው የሚገናኙበት ዝግጅት አለው። ሮብ፣ ስንሰባሰብ ሙዚቃ አብረን ለመጫወት ብቻ ሳይሆን ስለ ህይወታችንም እንወያያለን፣ እንመካከራለን ይላል። ሁሉም ስራ ፍለጋ እንደሚሯሯጡና ስራ ያገኙትም ስራቸው ላለመቆየት እየተፍጨረጨሩ መሆኑን በዚህ ሁሉ ሩጫ ማል ደግሞ ጊዜ አግኝቶ ለመለማመድ እየሞከረ መሆኑን እየሰማው ነው። ሮብም እንደ ሌሎቹ የሚውዚካል ኮኔክሽን ፕሮግራም በሙዚቃ ማገናኛ መርሃ ግብር አማካይነት ኑሮውን እያስተካከለ ነው። በብስክሌት መላላክ ስራ ይሰራል። ትዳር ይዟል። በበርካታ የሙዚቃ ዝግጅቶችም እየተገኘ ይጫወታል። የዛሬው የጋቢና ዝግጅታችን በዚሁ ተጠናቋል። በፌስቡክ አት ቪዮ አማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳቸው ያመሸሁት ሄኖክ ሰማ ግዜር ነኝ። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ጉዟቸው የሰመረ ይሁን እያል እንሰናበታለን። መልካም ምሽት። ነገ እንገናኝ። उन रेडियो सगले अमेरिका थी